በመከታተል ላይ ያላችሁት ዶች በለን ነው። ወደ ዕለታዊው የዜና መጽሔታችን ስናልፍ የመጀመሪያው የዜና መጽሔት ርዕስ ጎጂ ልምድን ለመቅረፍ ከዩኒሴፍ ጋር የተካሄደ ዘመቻ ይላል። የተባበሩት መንግሥታት ድርጅት በጽሑፍ ባወጣው ዝርዝር መግለጫ መሰረት የኢትዮጵያ ሕዝብ ቁጥር ወደ 90 ሚሊዮን ይጠጋል። ከዚህ ሕዝብ መካከል ደግሞ 52 በመቶ የሚሆነው ነዋሪ ከ18 ዓመት ዕድሜ በታች መሆኑ ነው የተነገረው። ዘጠና በመቶ ነዋሪ ህዝብ ይፋዊ በሆነ መልኩ የትውልድ መዝገብ የማያውቅ መሆኑም ነው ተገልጿል። ድርጅቱ የህጻናትና የልጃገረዶችን ሁለንተናዊ ጥቃትና ከጎጂ ልምድን ለመታደግ ዩኒሴፍ በተለይ ይህ ድርጊት ጎልቶ በሚታይበት በጎንደር ከተማ አውደ ርዕዮችን በመዘርጋት ታላቁን ሩጫ ጨምሮ የተለያዩ ዝግጅቶችን በማካሄድ የትምህርትና የንቃት ዘመቻ አካሂዷል። ዝግጅቱ ላይ የተገኘው የአዲስ አበባ ወኪላችን ጌታቸው ተድላ ኃይለ ጊዮርጊስ ዝርዝር ዘገባ ልኮልናል። የእነዚህ ጫግላ ዜጎች መብቶች መከበር ግድ ይላል። በሚሊዮን የሚቆጠሩ በጉልበት ስራ የሚበዘበዙ፣ እና በተለያዩ መልኩ ለጥቃት የሚጋለጡ ናቸው። ይህንን ለማስቆም ከባለድርሻ አካላት ጋር ዩኒሴፍ አብሮ እንደሚሰራ የንቃት ዘመቻ በጎንደር ከተማ በፎቶግራፎች፣ በስዕሎች፣ በመድረክ አሳታፊነትና በታላቁ ሩጫ ተከናውነዋል። ሴት ልጅ ትማራለች እንጂ አትዳርም በሚል መሪ ቃል የተከናወነ ነው። ይህንንም የዩኒሴፍ ዳይሬክተሯ ጂሊያን ሜልሶፕ ከመድረክ ያሰሙት የፎቶግራፎች የስዕሎች አውደ ርዕይ የውይይቱ የውይቱ መድረክ ህብረተሰቡን በማነቃቃት እና ታላቁ የኢትዮጵያ ሩጫ እየተካሄደው ሴት ልጃገረዶች ንቃት እንዲኖራቸው ለማድረግ የመነሻሻ አውደ ራእይ በጎንደር ከተማ የተዘጋጁ ናቸው። በተባበሩት መንግሥታት ዓለም አቀፍ የምዕተ ዓመቱ የልማት እቅድ በምህጻረ ቃሉ ኤምዲጂ ምን ያህል በርዕሱ ዙሪያ ዩኒሴፍ አሟልቷል ላልኳቸው በእኛ በዩኒሴፍ እይታ በኩል ልጃገረዶችን እና ሴቶችን በሚመለከት በተገኘው ግሩም የሆነ ውጤት ደስተኞች ነን። እንደምታውቁት ሁሉ የህፃናት ሞትን በመቀነስ አኳያ ከተቀመጠው ከፕሮግራሙ የጊዜ ገደብ ኢትዮጵያ በሶስት ዓመት ቀደም ብላ አከናውናለች። እንዲሁም በመጠጥ ውሃ አቅርቦት በኩልም እያሟላች ያለበት ሁኔታ ነው ያለው። ዩኒሴፍ የሚኮራባቸው እነዚህ ሁለቱ ተግባራት ናቸው። ዩኒሴፍ በክፍለ ሀገሩ የተለያዩ አካባቢዎች ተመሳሳይ ድርጊቶች ስለሚፈ ሲፈጸሙ ምስክርነታቸውን ሊያካፍሉ ከመጡት ውስጥ ከብት ያው በግ ምናምን የሚጠብቅላቸው ሌላ ልጅ ስለሌለን ይህን ከብትና በግ ጠባቂ አደረጉኝና አስቀሩኝ። ከዛ በ13 ዓመቴ ሁለተኛ መዳር ፈለጉ፣ ሰማሁ። ስሰማ አይቻልም አልዳርም ስላቸው ትዳር ያለሽ ግድ ነው አሉኝ። እንደ አጋጣሚ ሹፌር ወንድም አለኝ። እሱም አይቻልም አላቸው። እልቅ ትምህርት አስገቧት እንደዚህ ብትቀር አታሳዝናችሁ ሞ ትምህርት ትግባ አላቸው። እነሱ አሁንም ፍቃደኛ አልሆኑልኝ። ግን በቃ በጣም ቆጨኝ። ጓደኞቼ ሁሉ ማንበብ መጻፍ ችለው እኔ ማንበብ መጻፍ አልቻለሁ። ስለዚህ እንደቀሰኝን በሚባል ቀበሌ ሄድኩኝና ደብተርና እስክሪብቶን ከራሴ ብር እጅ ገዝቼ መጣሁ። ተመዘገቡ። ተዚያ ላይ ትምህርቴን ቀጠልሁ። ደረጃ እያስ ሁለተኛ ደረጃ ወጣሁ። እነሱም ያው ውጤት ከፍተኛ ስለሆነ ከዚያ በላይ እንዲሰዱኝም ፈቃደኛ ሆኑ። እኔም ተበረታተው አሁን አንደኛ እና ሁለተኛ እየወጣሁ እስከዛሬ ትምህርቴን እየቀጠልኩ የስድስተኛ ክፍል ተማሪ ሆኛለሁ። ከእንግዲህ እቀጥልበታለሁ። እንደኔ እንዳይሆኑ ሌሎችንም አበረታታለሁ። ወይዘሮ ዘምዘም ሽኩር በዩኒሴፍ ውስጥ የማህበረሰብ ንቅናቄ የቡድን መሪ ናቸው ካካበቱት ልምድ በመነሳት እንቅስቃሴ ነው፣ ዘመቻ ነው ማለት ነው። ይሄም የሚሆነው ምንድን ነው፣ የማህበረሰቡን አመለካከት እንዲቀየር ለማድረግ መረጃዎችን የመስጠት ለትልቁ ፕሮግራም ለትልቁ ዓላማ ልጃገረዶችን የማብቃ ያለ እድሜ ጋብቻ ብቻ እንዲቀር ከማድረግ ጋር የተያያዘ ፕሮግራም ነው ማለት ነው። አቤላ መለስ ትባላለች። በኖርዌይ ተወልዳ ያደገች አርቲስት ሙዚቀኛ፣ ስለ ሴት ልጆች ባወጣችው ዘፈን የህዝብ ቀልብን የሳበች ናት። ዩኒሴፍ አምባሳደር ተብላለች። ኢንግሊሽ የዓለም ቋንቋ ነውና ስለዛ በኢንግሊሽ ነው በአሉ ኝም ዘፈኖች በአማርኛ ትንሽ ሚክስ ያረኩት እና ሀፒ ብርቴይዝ የሚባል ለ እናቶች በወሊድ ምክንያት የሚሞቱት እሱን ለማስቆም ፈንድሬይዚንግ ነበረ እና ቲቪ ላይ አይቶኝ ኮንታክት አድርጎኝ መስራት ይቻልሽ አንድ ዘፈን ስለዚህ ጠየቀኝና ሰራው። ለዚሁ ከተዘጋጀው ስርዓት በታላቁ የሩጫ ወቅት ከተሳታፊዎች የጎንደር ነዋሪዎች ሰማራነች እንጂ አትዳርም የረጥነው ሩጫ በጣም አስደስቶን እንዲሁ በየአመቱ እንዲቀጥልልን ስንል እነው። አመሰግናል ጌታቸው ትላሌ ጊዮርጊስ ለዶችቬለ ራዲዮ ከአዲስ አዲስ አበባ አድማጮች ያላቻ ጋብቻን ለማስወገድ ጎጂ ልምድን ለመቅረፍ በየበኩላችሁ ምን አይነት እንቅስቃሴ ታደርጋላችሁ? በፌስቡክ ገጻችን ላይ አስተያየት ስጡን። አድራሻችን ዲ ደብልዩ አምሃሪክ ነው። በተንቀሳቃሹ ስልካችንም ያላችሁን አጠር ያለ የጽሑፍ አስተያየት አድርሶን። ስልክ ቁጥራችንን ላስታውሳችሁ 00491722 ሁለት 6649 ነው። እደግማለሁ። አጠር ያለ የጽሁፍ አስተያየት መቀበያ ስልክ ቁጥራችን 0049 17 22 6669 44 ነው። ወደ ሁለተኛው የዜና መጽሔታችን ስንሻገር አነጋጋሪው የፎልክስቫገን የመኪና አምራች ኩባንያ የማጭበርበር ቅሌት ይላል ርዕሱ። የፎልክስቫገን የመኪና አምራች ኩባንያ በፎልክስቫገን እና አውዲ የንግድ ምልክት ስር የሚያቀርባቸው በናፍጣ የሚንቀሳቀሱ ተሽከራካሪዎቹ በዩኤስ አሜሪካ ገበያ እንዲታገዱ መደረጉ ይታወቃል። ይህ ውሳኔ የተወሰነው ዩኤስ አሜሪካ የተፈጥሮ አካባቢ ጥበቃ መስሪያ ቤት ፎልክስቫገን የመኪና ራች ኩባንያ ለገበያ የቀረቡት ተሽከርካሪዎች የሚተፉትን ከባቢ አየርን የሚጎዳ ጢስ መጠን በሶፍትዌር አማካኝነት ዝቅ የማድረግ የማጭበርበር ተግባር ፈጽመዋል ሲል ካረጋገጠ በኋላ ነው። በሌላ በኩል ድርጅቱ በዓለም ዙሪያ 11 ሚሊዮን በዚሁ መልክ በናፍጣ የሚሰሩ ተሽከርካሪዎች ማቅረቡ ነው የተመለከተው። ዩኤስ አሜሪካ ፎልክስቫገን የመኪና አምራች ኩባንያ ላይ የጣለችውን እገዳ ተከትሎ ፈረንሳይ፣ ኢጣሊያ፣ ብሪታንያ፣ ስዊዘርላንድ፣ ደቡብ ኮሪያ እና አውስትራሊያ ነገሩ በፍጥነት እንዲጣራ ጠይቀዋል። የዩኤስ አሜሪካው ዘጋቢያችን መክብብ ሸዋ አጠር ያለ ዘ لكل ከከባቢ የአየር ብክለት ጋር በተያያዘ የካርቦን ጋዝ ልቀትን ለመቆጣጠር መንግስታት ጥረት እንዲያደርጉ የአካባቢ ጥበቃ ተቆርቋሪዎች ዱላ ቀረሽ ጠብ እያነሱ ከሚታገሉ ሕዝቦች ውስጥ የዩናይትድ ስቴትስ ሕዝብ ተጠቃሽ ነው። የኪዮቶ ስምምነት ተብሎ ሲጠቀስ የነበረው የካርቦን ጋዝ ልቀትን የሚቆጣጠር ስምምነት ላለመፈረም የዩናይትድ ስቴትስ መሪዎች ሲያንገራግሩ መቆየታቸው የቅርብ ዓመታት ትዝታ ነው። ጉዳዩ የሀገሪቱን ፋብሪካዎች ለገንዘብ ኪሳራ ይዳርጋል፣ የሚል መነሻ አለው። ያም ሆኖ በሀገሪቱ ጭስ የሚያወጣ መኪና ለገበያ አይቀርብም። እንደ ጀርመኑ ፎልክስ ቫገን የመሳሰሉ በናፍጣ የሚሰሩ መኪኖች ደግሞ መቆጣጠሪያ መሳሪያዎች ተገጥሞላቸው ጭሱ ወጥቶ በአካባቢ አየር ላይ ወይም በከባቢ አየር ላይ ጉዳት እንዳይደርስ ይደረጋል። ይሁን እንጂ አጭበርባሪው ሶፍትዌር መኪናው ቆሞ ሲፈተሽ ተቆጣጣሪው አካሉ ይሰራል። መኪናው መሄድ ሲጀምር ደግሞ ቁጥጥሩን ያቆማል። ተቆጣጣሪ መስሪያ ቤቶቹ ደግሞ መኪናው ሲቆም እንጂ ሲሄድ ያለውን ልዩነት አላወቁትም። በመጨረሻ ባለሙያዎቹ ሶፍትዌሩ ሆን ተብሎ በዛ መልኩ ተሰርቶ መገጠሙን አረጋገጡ። እናም ይህ ማስታወቂያ ለሕዝቡ ተለቀቀ። የካሊፎርኒያ ባለስልጣናት ወደ ግማሽ ሚሊዮን በሚጠጉ መኪናዎች ላይ የተገጠመው የጋዝ ልቀት መቆጣጠሪያ መሳሪያ የተጭበረበረ በመሆኑ እንዲጣራ ትእዛዝ ሰጡ። በመኪኖቹ ላይ የተገጠመው መቆጣጠሪያ መሳሪያ ከተፈቀደው የጋዝ ልቀት መጠን በአርባ እጥፍ ልቆ ያለውን እንዳይታወቅ የሚያጭበረብር ነው ሚል ማስታወቂያ ነበር ለህዝቡ ግንዛቤ በመገናኛ ብዙሃን የተለቀቀው በዚህም መሰረት ነው የተፈጥሮ አካባቢ ጥበቃ መስሪያ ቤት ቤቱ የመኪና አምራች ኩባንያው ወደ ግማሽ ሚሊዮን የሚጠጉ መኪናዎችን በራሱ ወጪ ሌላ መቆጣጠሪያ እንዲያበጅለት ትዕዛዝ የሰጠው። ስለዚህም መኪናዎቹን የገዙ ሰዎች ሁሉ እንደገና ያስገጥማሉ ማለት ነው። ጉዳዩ በዚህ ብቻም አያልቅም። ኩባንያው በቢሊዮን ዶላር የሚገመት ቅጣት ይጠብቋል። ተሽከርካሪ አምራቹ ኩባንያው ስህተቱን አምኖ ይቅርታ ጠይቋል። ጉዳዩን አስመልክቶ የጀርመኑን ዋና መስሪያ ቤት ባለስልጣናት ለማናገር ያደረግኩት ሙከራ አልተሳካም። በሌላ በኩል የዩናይትድ ስቴትስ ነዋሪ አቶ ምናላቸው ስማቸው በቀጥታም ሆነ በተዘዋዋሪ በሰሩባቸው መስሪያ ቤቶች የጋዝ ልቀትን የተመለከተ ዘገባ ሲያቀርቡ ነበር። The cat sat on the እንግዲህ ይሄ ነገር መታየት ያለበት ከሰው ልጆች ደህንነት አኳያ ነው። በዓለም አቀፍ ኮንቬንሽኖች የሰው ልጅ በጤንነት በህይወት የመኖር መብት አለው። ይህንን ደግሞ መንግስታት የሰዎችን ህይወት ከመጠበቅ እና በተለይም ደግሞ አሜሪካ የዜጎቿን ህይወት የኗሪዎቿን ህይወት ከመጠበቅ አኳያ የካርበን ጋዝ ልቀትን እንዲሁም ሌሎች ተዛማጅ የሆኑ ብክለቶችን ለመከላከል ግንባር ቀደም መሆን አለባት ተብሎ ነው የሚታሰበው። ከመብትም አንጻር ያለውን ሂደት አቶ ምን አላቸው ነበር የገለጹልኝ። ይህ ብቻ አይደለም። እስካሁንም ድረስ የተጎዱ ሰዎች ካሉ ካሳም የመጠየቅ መብት አላቸው። ዜጎች በአሜሪካ ውስጥ የሚኖሩ በዚህ ምክንያት በጤናቸው ላይ ሊደርስ የሚችል ወይም የደረሰ ጉዳት ካለ በተናጠልም ሆነ በጋራ የጉዳት ካሳም እስከ መጠየቅ የሚሄዱበት ሁኔታ ሊፈጠር ይችላል። የፎልክስ ቫገን መኪና አምራች ኩባንያ የካርቦን ጋዝ ልቀትን የሚቆጣጠር መሳሪያ መግጠም ከጀመረ ሰባት አመታትን አስቆጥሯል። ማስተካከያ ተደርጎ አዲሱን መሳሪያ ከገጠመ ለእያንዳንዱ ተሽከርካሪ 37500 የአሜሪካን ዶላር ያስወጥቷል፣ ሲሉ የመስኩ ባለሙያዎች ይናገራሉ። የሚደርስበትም ኪሳራ ቀላል ነው ተብሎ አይገመትም። ለዶይቼ ቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ። ሶስተኛው የዜና መጽሔታችን የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት የዩኤስ አሜሪካ ጉብኝት ይላል። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የኩባ ጉብኝታቸውን አጠናቀው ወደ ዩኤስ አሜሪካ አቅንተዋል። ርዕሰ ሊቃነ ጳጳሱን የያዘው አውሮፕላን መዲና ዋሽንግተን ወጣ ብሎ በሚገኘው አንድ ወታደራዊ የአየር ማረፊያ በዚህ ሰዓታት ውስጥ እንደሚደርስ ነው የተነገረው። አሜሪካንን ለመጀመሪያ ጊዜ የሚጎበኙት ርዕሰ ሊቃነ ጳጳሳት ፍራንሲስ በቆይታቸው በዋሽንግተን ከፕሬዝዳንት ባራክ ኦባማ ጋር እንደሚገናኙ፣ እንዲሁም በሁለቱ ምክር ቤቶችና በኒውዮርክ የተባበሩት መንግስታት ድርጅት ዋና ጽህፈት ቤት ንግግር እንደሚያሰሙ ተገልጿል። የርዕሰ ሊቃነ ጳጳሳት ፍራንሲስን የጉብኝት እቅድ በተመለከተ የዩኤስ አሜሪካ የብዙሃን መገናኛዎች ምን እየዘገቡ ነው? የዋሽንግተን ዲሲ ወኪላችን ስለ ብዙሀን መገናኛዎች ስለሚያነሱት ነጥቦች በማስረዳት ይጀምራል። ብዙሀን መገናኛዎች ፖፕ ፍራንስ እዚህ መድረስ አንደኛ የመንፈስ ቅዱስ ጉብኝት ነው ብሎ ያሉ ብዙዎቹ እንደዚህ ነው የሚሉት እንደውም እስካሁን ከሚገርመው ካሉት የካቶሊክ ጳጳሳት ወይም ሊቀና ጳጳሳት ውስጥ እንደሳቸው ከፍተኛ ክብር ያገኘ ሰው የለም። ምክንያቱም ያ አከራካሪ የነበረው የአንድ አይነት ተመሳሳይ ጾታ ጋብቻን እሳቸው በግልጽ እኔ ማንኝና ነው ሰው ላይ የምፈርደው በሚል አንድ ጊዜ በተናገሩት እዚህ እያነሱ ሲነጋገሩ ነበረ። ምናልባት በነሱ በኩል ተቃውሞ ይነሳባቸዋል ተብሎ ነበረ ሲፈራ የነበረው። ሌላው ደግሞ ይሄ የማስወረድ ወይም አፖርሽን የሚሉትን ነገር እዛ ላይ ኢትዮጵያዊ ካቶሊካዊት ቤተክርስቲያን አትስማማ ምናልባትም እዚህ ትንሽ ተቃውሞ ይነሳባቸዋል ተብሎ ሲታሰብ ነበረ። ሌላው ደግሞ ከእስራኤል ጋር ለረዥም ጊዜ የነበራት የካቶሊካዊት ቤተክርስቲያን ተቃውሞ ማለት ያው ከክርስቶስ መሰቀል ጋር ለይሁዳዎች የሚሰጠው አስተያየት ወይንም ደግሞ ያለው አመለካከት ጥሩ ያለመሆኑን፣ ይህ ግን በእሳቸው ዘመን በዛ አይነት መልክ ያለመታየቱን ለምሳሌ ሚዲያዎቹ ከእስራኤል የእምነት ተወካይ ከፕሮቴስታንት ወይንም ደግሞ ከወንጌላውያን ከሚባሉት የእምነት ተወካይ ከተለያዩ ዩ አካላት እያነጋገሩ ሁሉም ስለ እሳቸው ጥሩ ነገር ነበረ የሚናገር የነበረው እና በተለይ ደግሞ አሜሪካ ውስጥ በጣም ያጎሉት ምንድን ነው ከሀምሳ አመት በላይ የዩናይትድ ስቴትስ እና የኩባ ግንኙነት ሻክሮ ነበረ። እነሱን ለማስታረቅ ያደረጉትን ሚና ነበረ በጣም ያጎሉት እና የዩናይትድ ስቴትስ የቁርጥ ጊዜ ወዳጅ እንደሆኑም አይነት ነበረ። እንግዲህ ዩናይትድ ስቴትስ እንደሚታወቀው አብዛኛው ህዝቧ ፕሮቴስታንት ወይንም ደግሞ የወንጌላውያን ተከታዮች ናቸው፣ ካቶሊክ አይደሉም። ብዙ መሪዎች የካቶሊካዊት ቤተ ክርስቲያንን ይደግፋሉ። እንደውም ኮሚኒስትን ለመጣል ካቶሊካዊት ቤተ ክርስቲያን ከፍተኛ አስተዋጽኦ ስታደርግ እንደነበረ ሁሉ ይህንን እያነሱ ሲነጋገሩ ነበረ ያደረጉ የሚያደርጉትን ተግባር ተከትሎ እየተወደሱ ናቸው ነው የምትለው? አው እየተወደሱ ናቸው። እንዲሁም የፕሬዚዳንት ኦባማ አጋርም ናቸው ይባላል። አጋርነታቸው በምንድን ነው? የሀብት ልዩነት፣ በሀብታምና በድሃ መካከል ያለው የሀብት ልዩነት የሆነ መፍትሄ ሊበጅለት ይገባል ይላሉ። ኦባማ ብዙውን ጊዜ በንግግራቸው ላይ ስለ አየር ጸባይ ለውጥ በጣም ተጨንቀው ይናገራሉ። መፍትሄ እንዲመጣ ይናገራሉ። ብዙን ጊዜ ኦባማ ስለ ዓለም ሰላም ይናገራሉ። ብዙውን ጊዜ ኦባማ እነ እነዚህና የመሳሰሉ ነገሮች እሳቸው ከሚደግፉት ሀሳብ ጋር ስለሆነ የኦባማ በጣም ደጋፊ ናቸው ተብሎ ይወራላቸዋል። እንግዲህ አሁን የተባበሩ መንግስታት ዓመታዊ ስብሰባ ተነጎዲያ ዓርብ ዕለት ይካሄዳል። ወደ ሁለት መቶ የሚጠጉ የተለያዩ ሀገር ከፍተኛ መሪዎች ይገኛሉ። ለእነሱ ጸጥታ እንኳን የተመደቡት ሰባት ሺህ ፖሊሶች ናቸው። ለእኚህ ጳጳስ ግን የተመደቡ ፖሊሶች አስር ሺህ ፖሊሶች ናቸው። እንግዲህ የሶስት ሺህ ፖሊስ ልዩነት አለ ማለት ነው እና ለእሳቸው የተሰጠው ከፍተኛ ክብር መሆኑ ነው። ሌላ አዜብ እሳቸው በሚመጡበት ጊዜ የሚደረገው አቀባበል አንድሪው በሚባል ከዋሽንግተን ዲሲ ወጣ ብሎ ባለው ወታደራዊ የአውሮፕላን ጣቢያ በልዩ ወታደራዊ ጀት ነው የሚመጡት። እና በጣም በዓለም ላይ ዩናይትድ ስቴትስ ከፍተኛ አክብሮት ሰጥታ ከምትቀበላቸው እንደውም የመጀመሪያው ሰው ናቸው ይባላሉ። እንደገና ፕሬዚዳንት ኦባማ ናቸው ሄደው ለክብራቸው ሲሉ እስከነ ባለቤታቸው ሚሼል ኦባማ ጋር ሆነው ነው አቀባበል የሚያደርጉላቸው። ያ ብቻም አይደለም። በዩናይትድ ስቴትስ ፓርላማ ላይ ተገኝቶ የህዝብ ተወካዮች ንግግር ያደርጋሉ። ያም ብቻም አይደለም። የተባበሩ መንግስታት ተነጎዳ በሚከፈትበት ጊዜ ጠቅላላው ጉባኤ ላይ ጸሐፊው ባንኪሙን ንግግር ካደረጉ በኋላ ከፍተኛው እንግዳ ንግግር የሚያደርጉት እሳቸው ናቸው። እና እንደው ምን ልበልሽ ሳር ቅጠሉ ሁሉ ስለእሳቸው ነው የሚያወራው። አንዳንዶቹ በእርግጥ ምን ይላሉ፣ እሱ ክርስቶስ ነው፣ እንደ ኢየሱስ መምጣት ይህንን ያለ የሚሉትም አልጠፉም። ግን አብዛኛው ሰው ለሳቸው በጣም ቀና አመለካከት አለው። እንግዲህ እንደተናገርኩት ይህ አንድ አይነት ጋብቻ ወይንም ተመሳሳይ ጋብቻ የሚፈጽሙት ላይ ጠንከር ያለ አቋም የላቸውም። በእነሱ በኩል ይገጥማል የተባለ ተቃውሞ የለም። ይሄ አቦርሽን ላይ ነው ብቻ የሚፈራው። ግን ከዛ ይልቅ በጣም የጎላው ነገር አሜሪካና ኩባን ያስታረቁ ታላቅ መሪነታቸው ነው በጣም ሚዲያዎችም ያጎሉት ማለት ይቻል። አዜብ፣ አመሰግናለሁ። ከዋሽንግተን ዲሲ መክብብ ሸዋ ለሰጠህን ማብራሪያ እኔም በጣም አመሰግናለሁ። አድማጮች የሮማው ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የዩኤስ ጉብኝት አነጋጋሪው የቮልስቫገን የመኪና ኩባንያ የማጭበርበር ቅሌት እንዲሁም ጎጂ ልምዶችን ለመቅረፍ ከዩኒሴፍ ጋር የተደረገ ዘመቻ የተሰኙ ርዕሶችን የዳሰስንበት የዕለቱን የዜና መጽሔት አጠናቀቅ